ፖሊስ በአቶ ጀዋር መሐመድ ቤት አደረግኩት ባለው ብርበራ ሕገ ወጥ የመገናኛ መሳሪያዎች እንዳገኘ ለፍርድ ቤት ገለጸ። ለቀሪ ስራዎችም ተጨማሪ የምርመራ ጊዜ ጠይቋል። አቶ ጀዋር የተጠረጠሩባቸውን የወንጀል ድርጊቶች አስተባብለዋል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ሰጥቶ ተለዋጭ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝሩን ይዟል። ፖሊስ ዛሬ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ልደታ ማስቻያ ችሎት አቶ ጃዋር መሐመድን በጠረጠረባቸው ድርጊቶች ላይ ያከናወነውን የምርመራ ሥራ ዘርዝሯል። በዚሁ መሠረት በተጠርጣሪው ቤት ለሁለተኛ ጊዜ ተደረገ በተባለ ፍተሻ የኢትዮጵያ ቴሌኮም የመገናኛ አውታር ቢዘጋ ወይም ቢጠፋ እንኳን ያለምንም ችግር ይህን እንቅፋት አልፎ ማንኛውንም መረጃ ማሰራጨት የሚችል የሳተላይት ማሰራጫ መሳሪያ ማግኘቱን ለፍርድ ቤቱ ተናግረዋል። መሣሪያዎቹም ከህግ ውጭ ወደ ሀገር ውስጥ መግባታቸውን፣ እነዚህ የመገናኛ መሳሪያዎች የተተከሉትም ከውጭ ባለሙያዎች በማስመጣት መሆኑን ፖሊስ አስረድቷል። በእነዚህም መሳሪያዎች የታዋቂ ሰዎችን የመንግሥት ባለሥልጣናትንና የመሳሰሉትን የስልክ ግንኙነቶችን ለመጥለፍ ተጠርጣሪው እንደሚጠቀሙበት ፖሊስ ተናግረዋል። በተጨማሪም ፖሊስ ከተጠርጣሪ ተሽከርካሪዎች ሰባት ሽጉጦች ማግኘቱንና በነዚህ ሽጉጦች ላይ የታተመው መለያ ቁጥር ከፋብሪካው ውጪ በህገወጥ መንገድ የታተመው መሆኑን በፎረንሲክ ምርመራ ማረጋገጡን አብራርተዋል። ከዚህም በተረፈ ከአርቲስት አጫሉ ሁንዴሳ ግድያ በኋላ በኦሮሞ ሚዲያ ኔትወርክ አመራር ሆነው ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጭ መልእክት እንዲተላለፍ በማድረግ በኦሮሚያ በተለያዩ ከተሞች ግጭቶችን በመቀስቀስና በሌሎችም የተለያዩ የወንጀል ድርጊቶችን መፈጸማቸውን የሚያሳዩ ማስረጃዎች መሰብሰቡን ፖሊስ ለፍርድ ቤቱ ገልጿል። አክሎም ቀሩኝ ያላቸውን ምርመራ ስራዎች በመዘርዘር ተጨማሪ አሥራ አራት ቀን የምርመራ ጊዜ እንዲሰጠው ፖሊስ ፍርድ ቤቱን ጠይቋል። የተጠርጣሪ ጠበቆች በተራቸው የመርማሪ ፖሊስ የሥራ ክንውን ዘገባ በቀደሞች ሁለት ካቀረባቸው የሥራ ክንውኖች ምንም የተለየ አዲስ ውጤት አላሳየም ሲሉ ተቃውመዋል። የሰነድ ማስረጃ እንዳልተሰበሰበ በመጠቆምም ይህ እስከ መቼ ይቀጥላል ሲሉ ጠይቀዋል። በተጨማሪም ፖሊስ የምስክሮች ቃል ተቀበልኩ ቢልም ምስክሮቹ በደንበኛቸው ላይ የወንጀል ተሳትፎውን በመለየት ያቀረቡት በግልጽ አላስረዳም ብለዋል። በመሆኑም አጠቃላይ የምርመራ መዝገቡ ስራ ውስብስቡን የወንጀል ድርጊት ግልጽ እያደረገ መሄድ ሲገባው ጥቅልና ሚዛን የሚደፋ አይደለም ሲሉ ተቃውመዋል። በመሆኑም ፖሊስ የጠየቀው የአስራ አራት ቀን ተጨማሪ የምርመራ ጊዜ ሳይሆን አጭር ቀጠሮ እንዲሰጠው ጠይቀዋል። አቶ ጀዋር መሐመድም እንዲናገሩ ፍርድ ቤቱ ፈቅዶላቸዋል። እንደ እሳቸው አባባል ሕገ ወጥ በሆነ መንገድ ገብተው ተተክለዋል የተባሉት የመገናኛ መሳሪያዎች ቀረጥ ተከፍሎባቸው በህጋዊ መንገድ የገቡ መሆናቸውን በመግለጽ ወደ ሀገር ከገቡበት ጀምሮም በኢትዮጵያ ሰላም እንዲሰፍን እንጂ ለግጭት እንዳልሰሩ የፖሊስን ጥርጣሬ በማስተባበል ለፍርድ ቤቱ ተናግረዋል። በመጨረሻም ፍርድ ቤቱ መዝገቡን መርምሮ ለፖሊስ ተጨማሪ የ12 ቀን የምርመራ ጊዜ በመፍቀድ ለነሐሴ አምስት ቀን 2012 ዓ ም ተለዋጭ ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ